በስምንት ዙር ስለ ድርድር ሲወያዩ የከረሙት የተቃዋሚ የፖለቲካ ፓርቲዎችና ገዢው የኢትዮጵያ ሕዝቦች አብዮታዊ ግንባር በመጪው ረቡ የህግ ማዕቀፍ ሊፈርሙ ነው። ድርድሩ በገለልተኛ ወገን ሊመራ ይገባል የሚል አቋም ከነበራቸው ስድስት ፓርቲዎች መካከል ሀሳባቸውን የቀየሩ መኖራቸው ተሰምቷል። በድርድሩ ሂደት ላይ ልዩነታችንን አስመዝግበናል የሚሉት የመኢአድ ምክትል ሊቀመንበር አቶ ሙልጌታ አበበ ታዛቢዎች እንዲገኙ መስማማታቸውን ተናግረዋል። ሰነዱን ለመፈረምና አደራዳሪዎችን በቋሚነት ለመምረት ነው የረቡዕ ቀጠሮ። እኛ ገለልተኛ አደራዳሪ ወይም ሶስተኛ ወገን የምንል ስድስቱ ድርጅቶች በልዩነት አስመዝግበን ነው ያለ ነው ይሄምን ያለዚህ ድርድሩ ትልቅ ነገር ሊኖረው እንደማይችል እና ከዚህ ድርድርም ትልቅ ነገር እንደማንጠብቅ ነገር ግን የሌሎቹን ሀሳብ እንደምናቀብ እኛን ደግሞ በግልም እንዲያናግረን ጥያቄ ያቅርበን ነበር። በሰፊ ውይይት ከተደረገ በኋላ ቋሚ አደራዳሪዎች ከየፓርቲ ግል ሰዎች ተመርጠው ቋሚ አደራዳሪ እንዲሆን በዙር የሚለው ነገር እንዲቀር እነሱም የተቀበሉት አለ። ነፃና ገለልተኛ ታዛቢ፣ የሀገር ውስጥና የሀገር ውጭ ታዛቢ በተቋም ደረጃ ያሉ እንዲገኙ ተስማምተናል። በዛሬ ውይይት መድረክና ሰማያዊ ፓርቲ አልተገኙም። የፊታችን ረቡዕ የአገር አቀፍ የፖለቲካ ፓርቲዎች የድርድር ስነ ስርዓት ደንብ የተሰኘውን ዶሴ ለመፈረም ከተዘጋጁት መካከል አንዱ የሆኑት የአንድነት ፓርቲ ሊቀመንበር አቶ ትዕግስቱ አወሉ ናቸው። ከራሳችን ይሁን የሚለው አሁን አሸናፊነት ኃይል ዞ ከራሳችን ይሁን ተብሏል። ከተደራዳሪ ፓርቲዎች ማለት ነው። እንዴት እናድርገው የሚለው ደንበር ክርክር ነበረን ዛሬ በዙር ይሁን ወይንስ በቋሚነት ተባለ። ራሳችን ሆነን ግን በዙር ይሁን በቋሚነት አሁን በቋሚነት የሚለውን እንደገና ስምነህ ዘረስ ቋሚነት ማለት ለምሳሌ አሁን ከፓርቲ ኤ ከፓርቲ ፒ ከፓርቲ ሲ የሚመረጡ ሶስት ሰዎች ይኖሩና እነዚያ ሰዎች አደራዳሪውን ቦታ ሲይዙ ገለልተኛ ይሆናሉ። ለፓርቲያቸው የማይወግኑ ስለ ፓርቲያቸው የማያወሩ ግን የሰጣቸውን ስራ መዘር ተከትለው በደንቡ መሰረት የሚያከናውኑ ይሆናሉ። ስለዚህ እነዚህ ናቸው አደራዳሪዎች ማለት ነው። ድርድሩ ከመጀመሩ በፊት ለመጨረሻ ጊዜ በሚደረገው ውይይት የስነ ስርዓት ደንብ ለመፈረም አደራዳሪ ለመምረጥና አጀንዳ ለመለየት መታቀዱን የተናገሩ አቶ ሙልጌታ አበበ በድርድሩ የምንፈልገውን ያክል ለውጥ ይመጣል ብለን አናምንም ሲሉ ከወዲሁ ስጋታቸውን ይገልጣሉ። የምንፈልገውን ያክል ለውጥ ይመጣል ብለን አናምንም፣ ነገር ግን አንድም ሁለትም ወይም መጠነኛ የሆነ ለውጥ ቢመጣ ለሕዝቡ ነጻነትና ለምህዳሩ መስፋት ጠቃሚ ይሆናል ብለን እናስባለን። አንድ ጊዜ የምንፈልገውን ያክል ለውጥ ይመጣል ብለን ከያድግን ባህሪ አንጻር ይህንን ኤክስፔክት አናደረግም። አቶ ሙልጌታ አበበ በድርድሩ አፋኝ ሕጎች እንዲሰረዙ ሀሳብ እናቀርባለን ብለዋል። አቶ ትዕግስቱ አወሉ በበኩላቸው ህገ መንግስቱ ጭምር እንዲሻሻል እንሻለን ባይ ናቸው። የተዘጋው ምህዳር መርምሮ ችግሩን ነቅሶ የመድበለ ፓርቲ ስርዓትን ችግር ነቅሶ በህግ ማዕቀፍ ደረጃ አሻሽሎ መቅረብ ነው የምንፈልገው። እንግዲህ ህጎች ይሻሻላሉ። ህግ ስንል ህገ መንግስቱንም ጨምሮ ሌሎችም አሳሪ ህጎችን በምናቀርበው ሀሳብና የማሳመን የማሳመን የመደራደር አቅም ችሎታ ይመዝነዋል። በዛ ደረጃ መንግስትን ይህን ነገር እንዲያስተካክል የማድረግ ጉዳይ ነው።